የኢትዮጵያ መንግስት አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት የስብሰባ ማዕከል በሁለተኛው የእድገትና ትራንስፎርሜሽን እቅድ ላይ ከተቃዋሚ ፓርቲዎች ጋር የውይይት መድረክ ከፍቷል። ለሁለት ቀናት የሚቆየውን ይህን መድረክ ዛሬ ረፋዱ ላይ ጠቅላይ ሚኒስትር ኃይለ ማርያም ደሳኔ ሲከፍቱ የፓርቲዎቹ መሪዎችና አባላቱ የመንግስትን ጥሪ ተቀብለው በዚህ የውይይት መድረክ ለመካፈል በመምጣታቸው አመስግነዋል። መድረኩ የተዘጋጀበትንም ዋና ምክንያት በአጭሩ አብራርተዋል። የተዘጋጀበት ዋናው ምክንያት የሀገራችን ተቃዋሚ የፖለቲካ ፓርቲዎች የሚወክሏቸው የሕብረተሰብ ክፍሎች ያሉ በመሆኑ ከመንግስት ጋር በሀገራችን አጠቃላይ የሚቀጥለው አምስት ዓመት እቅድ ላይ መወያየት ተገቢና አስፈላጊ ነው ብለን ስላመንን ነው። ጠቅላይ ሚኒስትሩ እንዳስገነዘቡት መንግስታቸው ለሚቀጥሉት አምስት ዓመታት የሀገሪቱ የኢኮኖሚና ማኅበራዊ እድገት የሚመራበትን ስትራቴጂያዊ እቅድ አዘጋጅቷል። ይሁንና ይህ እቅድ ተግባራዊ ለመሆኑ ዋስትናው የሀገሪቱ ዜጎች ሁሉ እቅዱን ገንዘባቸው አድርገውት ለመተግበር ሲነሱ ብቻ እንደሆነ አስገንዝበው፣ ይህ እንዲሆን መንግሥት የተለያዩ መድረኮች እንዳዘጋጀና መልካም ግብአቶችን እንዳገኘ ገልጸዋል። ከተቃዋሚ ፖለቲካ ፓርቲዎች ጋር ከተጀመረ ውይይት የሚጠበቀውንም አብራርተዋል። ከእናንተ ጋር በምናደርገው ውይይት የተለያዩ የፖሊሲ ልዩነቶች እንዳሉ እናውቃለን። ነገር ግን ደግሞ ሙሉ በሙሉ ምንም አይነት አንድነት የለንም ወይም መግባባት የለንም ማለት አይደለም። ስለዚህ የፖሊሲ ልዩነቶቻችን በዚህ መድረክም ተነስተው ክርክር ልናደርግባቸው የሚፈለጉ ካሉ ክርክር ልናደርግባቸው እንችላለን ከዛ ባሻገር ግን በሚያግባቡን ጉዳዮችም ላይ አንድ አገር ያለን እንደመሆኑ መጠን ጥልቀት ያለው ውይይት በማካሄድ ከእናንተም የሚገኙ ነገር ግን መንግስትም ተቀብሎ ተግባራዊ ሊያደርጋቸው የሚገቡ ግብአቶችንም ለመሰብሰብ አላማ አድርገን ነው ይህን ስብሰባ የጠራ ነው። ስለዚህ ስብሰባ ውጤታማ እንደሆንና ገንቢ የሆኑ አስተያየቶች እና ትችቶች እንደምታቀርቡ እምነት የጸና ነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የጠቅላይ ሚኒስትር ጽፈት ቤት ከጥቂት ቀናት በፊት ለተቃዋሚ ፓርቲዎች በጻፈው ደብዳቤ ልማታዊ መንግስታችን የኢትዮጵያ ሕዳሴን ለማረጋገጥ የሚደረገውን ጉዞ በእውቀትና በእቅድ ለመምራት እንዲቻል ለቀጣዩ አምስት ዓመት ሁለተኛውን የእድገትና ትራንስፎርሜሽን እቅድ በመንደፍ በቁርጠኝነት ለመተግበር ተዘጋጅተዋል እና ሀገር አቀፍ ፓርቲዎች ያላቸውን የበኩላቸውን እንዲያዋጡ ጥሪ ያደርጋል። ይሁንና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ፣ መላው ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ በዚህ መድረክ እንዲሳተፉ የቀረበላቸውን ጥሪ ሳይቀበሉ ቀርተዋል። የሰማያዊ ፓርቲ ሊቀ መንበር አቶ ይልቃል ጌትነት ለዚህ ምክንያታቸውን ሰጥተዋል። ኢህአዴግ በልማታዊ መንግስታችን እንደሌላው ሰው ሁሉ እናንተንም ያነጋግራችሁ ብሎ ደብዳቤ ጻፈል። እኛ ደግሞ ንግግር ከተባለ አንድ ሀገር የማስፈጸም አቅሙ ሊያድግ የሚችለው በሀገር ደረጃ መግባባት የሚችለው የብዙሀን ፓርቲ ሲከበር፣ ጋዜጦች የመንግስትን ድካም እንደልባቸው ሲተቹ ሲቪክ ማህበራት ህዝቡን ሲያስተምሩ በአገር ደረጃ ብሔራዊ መግባባት ሲፈጠር ችግርንም መሸከም እንችላለን ችግርንም መቅረፍ እንችላለን በእነዚህ ሁኔታዎች ላይ ስንነጋገር ከዛ በኋላ ስንግባባ ዝርዝር የዕቅድ አፈጻጸም ቀላል ስራ የኤክስፐርቶች ስራ ይሆናል በእነዚህ ቁልፍ ጉዳዮች ላይ እንነጋገር ቅድሚያ ብለን መልሰን ደብዳቤ ጽፈናል ይሄንን ያሉ በግርግር በሆሃታ በማሟሟቅ በአዳናቂነት ኢትዮጵያ ከሶስት ሺህ ዓመት በፊት የነበረ በእንጨትና በመዶሻ እናርሳለን፣ በበሬ እናርሳለን። አሁንም እዛው ላይ እንደቆምን አንድ ወር ዝናብ ሲጠፋ ሁሉ ነገራችን ነው የጠፋብን። ሰዎች ይሄን ያህል አሳሳቢ ችግር ውስጥ ያለ ሀገርና ህዝብ ነው። ከዚህ የምንወጣው ደግሞ በእውነት በቁም ነገር ማሰብና በቁም ነገር መነጋገር ስንችል ብቻ ነው የሚል ሀሳብ አለኝ። ዛሬ በተጀመረው በዚህ የውይይት መድረክ ላይ የአንደኛውን የእድገትና ትራንስፎርሜሽን እቅድ አፈጻጸም ለተሰብሳቢው ያቀረቡት በሚኒስትር ዴታ ማዕረግ የብሔራዊ ፕላን ኮሚሽን ምክትል ኮሚሽነር አቶ ጌታቸው አደም የተያዘው እቅድ አመርቂ በሆነ መልኩ መጠናቀቁን ገልጸዋል። ላቅ ያለ ዋጋው ግን በህዝቡ ዘንድ የቀሰቀሰው መንፈስ ነው ይላሉ። ቁልፍ በሆኑ አገራዊ የልማት ጉዳዮች ዙሪያ ህብረተሰቡን ያነሳሳ ከፍተኛ የሆነ መነሳሳትና የጋራ የልማት መንፈስ የፈጠረ እቅድ ነበር። እንደሚታወቀው የመጀመሪያ የእድገትና ትራንስፎርሜሽንን እቅድ ልዩ የሚያደርገው ታላቁ የህዳሴ ግድባችን እና ሌሎችም በመሰረተ ልማት ሜጋ ታላላቅ ፕሮጀክቶች የተጀመሩበት እቅድ ነው። ስለዚህ ከዚህ አንጻር ከፍተኛ የሆነ የህዝብ መነሳሳትን የፈጠረና በጋራ መንፈስ የተነሳንበት እቅድ መሆኑን ይሁንና በዚህ የዕቅድ ዘመን የተፈለገውን መዋቅራዊ ለውጥ ለማምጣት እንዳልተቻለ ምክትል ኮሚሽነሩ ገልጸዋል። የኢኮኖሚ መዋቅራዊ ለውጥ በምናይበት ጊዜ እንግዲህ እድገቱ ታመርቂ መሆኑን አይተናል። ግን ይሄ እድገት ከመዋቅራዊ ለውጥ አንጻር በምናይበት ጊዜ ግን የሚፈለገውን ያህል በተቀመጠው ደረጃ ወይም ዲዛይረብል በሆነው ደረጃ የመዋቅራዊ ለውጥ አለማምጣቱን ነው። መድረኩ ዛሬ የሚያየው የተጠናቀቀውን የአንደኛውን የእድገትና ትራንስፎርሜሽን እቅድ ሲሆን በነገ ውረት ደግሞ በሁለተኛው እቅድ ላይ እንደሚወያይ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች፣ ቀደም ሲል የዚህን ዘገባ መንደርደር ያሳናነብ ነው። መለስካቸው ዘገባውን የጀመረው ለማስታወስ ያህል የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሁለተኛው ዙር የልማት ሽግግር ወይም ትራንስፎርሜሽን ረቂቅ ቅር ላይ ከተቃዋሚ ፓርቲዎች ጋር መዋየት ተገቢና አስፈላጊ መሆኑን ያስታወቁበት፣ ተቃዋሚ ፓርቲዎችም ከገዥው ፓርቲ ጋር ባላቸው የፖሊሲ ልዩነት ላይ ለመወያየትም መድረኩ ክፍት እንደሆነ የገለጡበት ዘገባ ነበር። ታዲያ በውይይቱ ቅንጅት ለአንድነትና ለዲሞክራሲ፣ የኢትዮጵያ የፍትህና ዲሞክራሲያዊ ኃይሎች ግንባር፣ የኢትዮጵያ ዲሞክራቲክ ፓርቲ፣ የኢትዮጵያ ራእይ ፓርቲና አንድነትን ጨምሮ ሀያ የፖለቲካ ፓርቲዎች በስብሰባው እንደተሳተፉ መለስካቸው ገልጦልናል።